በአምቦ ዩኒቨርሲቲ አዋሮ ካምፓስ ካለፈው አርብ ጀምሮ ውሃ በመቋረጡ ተማሪዎች የሚጠጡትም ሆነ የሚተጣጠቡበት እንደሌላቸው በመጸዳጃ ቤቶቹም ውሃ ስለሌለ ከፍተኛ ችግር ውስጥ መሆናቸውን ተማሪዎች ገለጹ። ይህ ችግር እንዲቃለል ተቃውሞ ቢያቀርቡም በአስለቃሽ ጢስ እንደተበተኑ ተማሪዎቹ ይናገራሉ። የአፋን ኦሮሞ ዝግጅት ባልደረባ ጃለኔ ገመዳ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች። በዩኒቨርሲቲው አዋሮ በተባለው ካምፓስ ውስጥ ውሃ የተቋረጠው ከአርብ ጀምሮ መሆኑን ተማሪዎች ይናገራሉ። ከአርብ ጀምሮ እስከ ሰኞ ባሉት ቀናት ይመጣ ይሆናል በማለት ቢጠብቁም ሊያገኙ እንዳልቻሉም ይናገራሉ። የግቢው ተማሪ የሚጠጣውም ሆነ ገላውን የሚታጠብበት ማጣቱን የሚናገሩት ተማሪዎች ከሁሉ የከፋው ግን የመጸዳጃ ቤት ችግር እንደሆነ ይገልጻሉ። ተማሪዎቹ ከተጸዳዱ በኋላ ውሃ ማውረጃ ስለሌለ እጅግ መቸገራቸውንም ይናገራሉ። በዚህም ምክንያት ከተፈጠረው ሽታ ጋር ተያይዞ በአግባቡ ትምህርታቸውን መከታተል ስለተቸገሩ ሰኞ ዕለት ተሰብስበው በግቢው ውስጥ ተቃውሞ ማሰማታቸውን ይገልጻሉ። ኢዲዮ ቦና የተባለ ተማሪ ሰኞ ዕለት ጠዋት በግቢ ውስጥ ስለሆነ ሁኔታ ሲያስረዳ ተማሪው ተጠምተናል ቆሽሸናል መጸዳጃ ቤት መጠቀም አልቻልንም፣ በሚል ተሰብስበው መጮህ እንደጀመሩ ነገር ግን ብዙም ሳይቆይ በፖሊስ መከበባቸውን ይገልጻል። ፖሊስ ፌዴራላ ለቆሽሳን ቤት በዩኒቨርስቲው ቅጥር ግቢ ውስጥ የነበሩት ቁጥራቸው የማይታወቅ የፌዴራል ፖሊሶች እየሮጡ ወደ እኛ መጡ። ድሮም ቢሆን እኛን መፍቸት ለምዳችኋል፣ በማለት ከምናልቅ እዚሁ እናንተው ጨርሱን አሉ። ተማሪዎቹ እዚያው ቆመን ጥያቄያችንን ማቅረብ ቀጠልን። ጥቂት ቆይቶ የትምህርት ቤቱ አስተዳደር መጥቶ እንዳነጋገራቸውና ውሃ እንደሚቀርብላቸው ችግሩም እንደሚቀረፍ ነግሮ እንዳሰነበታቸው ይገልጻል። ነገር ግን ከዛን ሰዓት ጀምሮ እስከሚቀጥለው ቀን ድረስ ውሃ ባለመምጣቱ ችግሩ እየተባባሰ ሲሄድ ትላንት ማክሰኞ በድጋሚ ለተቃውሞ መውጣታቸውን ይገልጻል ሶማቁርቹ ይሉኛቹ ቁርስ ሳስሱሁነ ጉዳበረታ ሁዱምሁሩ ቁርስ ከመብላታችን አስቀድሞ ተማሪዎች ከየቦታው ተሰባስበው ወጡ። ልክ እንደ ሰኞ እለቱ ሁሉ የኦሮሚያ ፖሊሶች ወደ ግቢው ገብተው ውኃ ይመጣላችኋል ሲሉ በድምፅ ማጉያ ተናገሩ። ከዚያም በመጡበት መኪና ግቢውን ለቀው ወጡ። ተማሪዎቹ ግን ተጠማን አለቅን ሲሉ ጮኹ። ከዛ በኋላ የፌዴራል ፖሊስ አስለቃሽ ጭስ ለቀቀብን። ተማሪው በተማሪ ላይ ተደራርቦ ወደቀ። ግማሹ ተሯሩጦ ወደ መኝታ ክፍሉ ገባ። ገሚሶቹ ደግሞ ግቢውን ለቀው ወጡ። ጥቂት ቆይቶ ተማሪዎቹ በአንድ ላይ እንዲሰባሰቡ የዩኒቨርሲቲው አስተዳደር ሊያነጋግራቸው እንደሚፈልግና ችግሩ እንደሚቀረፍ ሲነግራቸው እንደገና መሰባሰባቸውን የሚናገረው ተማሪ ኢዲዮ ቦና፣ ነገር ግን የተባለው ሰው በአካል ሳይሆን መኪና ውስጥ ተቀምጦ በድምጽ ማጉያ እንዳነጋገራቸው ይገልጻል። ተማሪው የሚያነጋግራቸው ሰው ፊት ለፊት ወጥቶ እንዲያናግራቸው ቢጠይቅም የምትሉትን ይሰማል፣ እሱም የሚላችሁን ትሰማላችሁ፣ ተብለው በዛ መንገድ ውይይቱ መቀጠሉን ገልጾ የውሃ አገልግሎት እንደሚሰጣቸው እስከዛው ተረጋግተው እንዲማሩ እንደተነገራቸው አስረድቷል። ጉዳዩን ለማጣራት አምቦ ዩኒቨርሲቲ አዲስ ወደ ተሾሙት ፕሬዝዳንት ዶክተር ላቀው ወንድሙ ደውለን የእጅ ስልካቸውን ባለማንሳታቸው ልናገኛቸው አልቻልንም። የአምቦ ዩኒቨርሲቲ የአዋሮ ካምፓስ የተማሪዎች ዲን አቶ አበበ መንግስቱ ግን ስለ ጉዳዩ ሲጠየቁ ከደም ሲል ከተማ ውስጥ የውሃ ችግር ነበር። አሁን ግን ውሃ አለ ተለቋል። ተማሪዎቹ ያለባቸውን የውሃ ችግር በማንሳታቸው በአስለቃሽ ጭስ ምላሽ እንደተሰጣቸው ጠቅሰን ይህ እርምጃ ለምን ተወሰደባቸው በሚል ለቀረበላቸው ጥያቄ ተማሪዎች ጥያቄ ስላቀረቡ የተወሰደባቸው የሀይል እርምጃ የለም ብለዋል። ዛሬ ስላለው ሁኔታ በድጋሚ ተማሪ ኢዲዮ ቦና ጋር ደውለን ጠይቀነው ነበር። ዛሬም ውሃ አላገኘንም ብሎናል።